የኢትዮጵያ መሰሉ አዳጊ ሀገራት ለወጣቶች ነጋቸው መቃናት ቁልፍ ከሆኑ ጉዳዮች መካከል አንዱ ትምህርት ነው። የትምህርት ዘርፍ መስፋፋትና ጥራት መሻሻል ለማገዝ ጥረት ከሚያደርጉት መካከል ደግሞ ነዋሪነታቸውን በአሜሪካ ያደረጉ ኢትዮጵያውያን ይገኙበታል። በዛሬው የጋቢና ቪኦኤ ኢትዮጵያ መሰናዶአችን የበርካታ ታዳጊዎችን የትምህርት ጎዳና እያፈኩ ያሉ በኑሯቸውን በዚህ ያደረጉ ትውልድ ኢትዮጵያን እናስተዋውቃችኋለን። እያደረጓችሁ ስላሉ እንቅስቃሴዎች የተመለከቱ ቆይታ ማድርገናል። እርሱን ወደ እናንተ የምናደርስ ነው የሚሆነው። ሰላም ጤና ይስጥልን፣ ተመልካቾቻችን። ጋቢና ቪኦኤ የዛሬው ጀምሯል። እያስተናገድኳችሁ እስከ ምሽቱ ድረስ አብሬያቸው የሚዘልቀው አስማማው አየነው ነኝ። የስቱዲዮን ቅንብር ነው ይመራለን፣ ንጉሱ ታምሬ የፕሮግራሙ ዋና አዘጋጅ ጽዮን ግርማናት። ከኛ ጋር ቆይታ እንድታደርጉ እንጋብዛለን። በመጀመሪያ የምናልፈው 38ኛው የአፍሪካ ህብረት የመሪዎች ጉባኤ የተካሄደባት ወደምትገኘው አዲስ አበባ እናቀናና በዚያው ከሚገኘው ባልደረባችን ጋር ቆይታ የምናደርግበት ዝግጅት ነው። ወደዛው እናላፍ። 38ኛ የአፍሪካ ህብረት የመሪዎች ጉባኤ በነገ እለት ይጀመራል። ለሁለት ቀናት በሚቆየው በዚህ ጉባኤም የማካካሻ ፍትህን ጨምሮ የሰላምና ጸጥታ ጉዳዮች እንዲሁም የወጣቶች ጉዳዮችን የተመለከቱ አጀንዳዎችም ቀርበው ውይይት ይደረግባቸዋል ተብሎ ይጠበቃል። በስፍራው የሚገኘው ኬኔዲ አባተ እነዚህ ጉዳዮች የተመለከቱ በተለይም ወጣቶች ላይ ትኩረት የሚያደርጉ አጀንዳዎች ምንድን ናቸው የሚለውን እንደሚከተለው የአጠናቅሮ ዘገባውን አድርሶናል። እሱ እንከታተል። ሰላሳ ስምንተኛው የአፍሪካ ህብረት መደበኛ የመሪዎች ጉባኤ በነገው እለት የሚጀመር ይሆናል። ለሁለት ቀናት የሚቆየው ይህ ጉባኤ እንግዲህ ትኩረት የሚያደርገው በዋናነት የማካካሻ ፍትህ ጥያቄ ላይ እንደሆነ የህብረቱ መረጃ ያመለክታል። የማካካሻ ፍትህ ለአፍሪካውያንና ዘረ አፍሪካውያን ወይም ደግሞ ትውልድ አፍሪካውያን በሚል መሪ ቃል ነው ጉባኤው የሚካሄደው አፍሪካ በታሪክ ለተፈጸሙባት እንደ የባሪያ ፍንገላ፣ ቅኝ ግዛት፣ አፓርታይድ እና ለመሳሰሉ ኢፍታዊ ተግባራት ለማካካሻ ፍትህ ማግኘት በምትችልበት ጉዳይ ላይ ነው ትኩረቱን የሚያደርገው ማለት ነው። አሁን ላይ አፍሪካ ለ ፈጸመው በደል እውቅና ከማግኘት ጀምሮ የገንዘብ ካሳ፣ እንዲሁም ደግሞ ፍትህን ለማስፈን የሚያስችል የፖሊሲ ማሻሻያ፣ የባህል ጥበቃ፣ ዓለም አቀፍ ተጠያቂነትን የማስፈንና የመሳሰሉ ጥያቄዎችን ልታቀርብ እንደምትችል እንግዲህ በህብረቱ ድረገጽ ላይ የሰፈረው መረጃ ያመለክታል። የአፍሪካ ህብረት የሚኒስትሮች ምክር ቤት እንዲሁም ደግሞ የኢኮኖሚ የማህበራዊና ባህል ምክር ቤት ም ባለፉት ቀናት ባካሄዷቸው ስብሰባዎች በዚህ ጉዳይ ላይ ነው ከፍተኛ ትኩረት ያደረጉት። ይሄ የማካካሻ ፍትህ ጥያቄ ከዚህ በፊትም እንግዲህ ሲነሳ የነበረና ሙግት ሲደረግበት የቆየ ጉዳይ ነው። ነገር ግን በተደራጀ መልኩ አልነበረም እነዚህ ጥያቄዎች ሲነሱ የነበሩት። በመሆኑም በአሁኑ ወቅት የተደራጀ መልክ እንዲኖረው በአፍሪካ ብቻ ሳይሆን በሌሎችም እንግዲህ የጥቁር ማህበረሰብ በሚገኝባቸው የዓለም ክፍሎች ሁሉ ይህ ጥያቄ አጀንዳ እንዲሆን የማድረግ ዓላማ አለው የዘንድሮ ጉባኤ ማለት ነው። እነዚህ ጉዳዮች እንግዲህ አፍሪካን ብዙ ዋጋ እንዳስከፈሏት አሁን ላለችበት ደረጃም ለተለያዩ ቀውሶችም ዋነኛ ተጠያቂ እንደሆኑ በርካታ የአፍሪካ መሪዎችና ልሂቃን ያነሳሉ። ከ16ኛው እስከ 19ኛው መቶ ክፍለ ዘመን እንደሚታወቀው 125 ሚሊዮን የሚሆኑ አፍሪካውያን በትራንስአትላንቲክ የባሪያ ፍንገላ እንቅስቃሴ በተለይ በአውሮፓውያን ነጋዴዎች ለባርነት እየተሸጡ በዋናነት ወደ አሜሪካ መጓዛቸው ይታወቃል። በተለይም ወጣቶች የዚህ ገፈት ቀማሽ ሆነዋል የሚል ሀሳብ ነው የሚነሳው። ከትናንት በስቲያም የአፍሪካ ሕብረት የኢኮኖሚ ማህበራዊና የባህል ምክር ቤት ባደረገው ስብሰባ በዋናነት ወጣቶች የተሳተፉበት ነበር። እንግዲህ አፍሪካ የወጣት አህጉር በመባል ነው የምትታወቀው። ወጣቱ ደግሞ ከዚህ በፊት በታሪክ የተፈጸሙ በደሎች እያስከተሉት ያለው የኢኮኖሚ፣ የስራ አጥነትና መሰል ቀውሶች እንደ ስደትም ያሉ ዋነኛው ገፈት ቀማሽ እንደሆነ ነው የሚነሳው ማለት ነው። ከትናንት በስቲያም በነበረው እንግዲህ ስብሰባ ላይ ይሄው ነው ሲነሳ የነበረው። በመሆኑም ወጣቱ ይህንን የማካካሻ ፍትህ ከመጠየቅ አንጻር እንግዲህ የመሪነት ሚና መጫወት እንዳለበት የራሱን አስተዋጽኦ መወጣት እንዳለበት እየተነሳ ነው የሚገኘው ማለት ነው። ሌላው የአፍሪካ ህብረት አጀንዳ ያደርጋቸዋል ተብለው ከሚጠበቁ ነጥቦች መካከል በተለይ ከወጣቱ ጋር የሚገናኘው ከትምህርት ጋር የተያያዘ ነው። ከትምህርት አንጻር እንግዲህ ከመሪዎች ጉባኤ ጎን ለጎን የአፍሪካ ህብረት ኮሚሽን የትምህርት ሳይንስ፣ ቴክኖሎጂ እና ኢኖቬሽን ዲፓርትመንት ከሞሪታኒያ እና ከዩኒሴፍ ጋር በመተባበር የሚያዘጋጁት ውይይት ይካሄዳል። በዚህ በትምህርት ጉዳይ ላይ ህብረቱ ከያዛቸው የ10 ዓመት የወጣቶች መሪ እቅድ አንዱ ትምህርትና ክህሎቶችን ማሳደግ የሚል ነው። እንደሚታወቀው ከአማካዩ የዓለም የትምህርት ደረጃ አንጻር ሲታይ የአፍሪካ እጅግ ዝቅተኛ ነው። ላብነትም የተባበሩት መንግስታት መረጃ እንደሚያሳየው ከሰሃራ በታች ባሉ የአፍሪካ ሀገራት ከ15-17 ባለው የእድሜ ውስጥ ከሚገኙት ወጣቶች መካከል 60 በመቶ የሚሆኑት ትምህርት ቤት ውስጥ አይደሉም፣ ትምህርት እየተከታተሉ አይደሉም። የክፍል ደረጃቸው እያደገ በመጣ ቁጥር የመማር ሁኔታ እየቀነሰ ነው እየመጣ ያለው ማለት ነው። 25 በመቶ የሚሆኑት ብቻ ናቸው የመጀመሪያ ደረጃቸውንም የሚያጠናቅቁት። ወደ ሁለተኛ ደረጃ የሚሻገሩት ደግሞ ከ26 በመቶ ብዙም ከፍ ያላሉ እንደሆኑ መረጃው ያሳያል። እናም ይህም የአህጉሪቱን ኋላ ቀርነት እያባባሰ እንዳለ ነው የሚታመነው። በዚህም ምክንያት በ2024 የህብረቱ መሪ ቃል ከትምህርት ጋር የተገናኘ ነበረ። ይሁን እንጂ በተለያዩ የአህጉሪቱ አካባቢዎች የቀጠሉ ግጭቶች አህጉሪቱ ትኩረቷን ከሰላምና ጸጥታ ጉዳይ ላይ እንዳታነሳ አድርጓል። አፍሪካ ለ21ኛው ክፍለ ዘመን የሚመጥን ትምህርት ማግኘት አለባት የሚል ነበር ያለፈው ዓመት መሪ ቃል የ2024 በፈረንጆች አቆጣጠር ማለት ነው። በመሆኑም በሞሪታንያ ዋና ከተማ ነዋክቾት ላይ በ2024 መገባደጃ ላይ የተካሄደ አህጉር አቀፍ ስብሰባ አለ፣ በዚህ በትምህርቱ ላይ ማለት ነው። በዚህም የነዋክቶች መግለጫ ወይም ደግሞ ነዋክቶች ዲክላሬሽን የሚል ስምምነት ይፋ ሆኗል። መግለጫው የአፍሪካ አባል ሀገራትና የትምህርት ዘርፍ ላይ የሚሰሩ አጋሮች ተጨባጭ ተግባራትን በመተግበር ለትምህርት የሚመደበውን ገንዘብ እንዲያሳድጉ ጥሪ የሚያደርግ ነው። ይህም በትምህርት ዘርፍ የሚታዩ ተግዳሮቶች ሰዎች በ2035 ሙሉ በሙሉ እንዲቀረፉ በማንኛውም ሁኔታ ውስጥ የትምህርት ፈንድ እንዳይቋረጥ፣ በሚቀጥሉት አስር ዓመታት ውስጥ ደግሞ ለትምህርት ፈንድ የተለየ ከፍ ያለ በጀት መያዝ እንዳለበት የሚጠይቅ ነው። 38ኛው የመሪዎች ጉባኤም እንግዲህ ከዚህ አንጻር ምን አይነት ለውጦች እንደነበሩ ባለፈው አመት ግምገማ የሚካሄድበትና ቀጣይ ጉድለቶችን ማረም የሚቻልበት እድልን እንደሚፈጥር ነው የሚታመነው። thank you የነገ እለት በመሪዎች ደረጃ የሚካሄደው 38ኛ አፍሪካ ህብረት ጉባኤን አስመልክቶ በተለይም ቦታዎች ላይ ትኩረት የሚያደርግባቸውን ጉዳዮችን በተመለከተ የአሜሪካ ድምፅ ዘጋቢ ኬኔዲ አባተ ከስፍራው የላከልን ዘገባ ነበር የተከታተል ነው። ከአሜሪካ ድምፅ እየተላለፈላቸው የሚገኘው ዝግጅታችን አሁንም እንደቀጠለ ነው። ቀጥሎ ደግሞ የአቅም ውስንነት ያለባቸው ልጃገረዶችና ቤተሰቦቻቸውን በማገዝና በማማከር ስለሚያበቀው ተቋም የተመለከተ ዘገባ ወደ እናንተ እናደርሳለን። ሪሶርስ ኢንችሪንግ አፍሪካ ላይፍ ወይም በአጽሮቱ ሪልገርልስ ነዋሪነታቸው በዩናይትድ ስቴትስ ባደረጉ የሶስት ልጆች እናት ወይዘሮ ፀሐይ ወዳጅ የተመሠረተ ተቋም ነው። ተቋሙ ላለፉት 20 ዓመታት ከ650 በላይ ልጃገረዶች እና ከ3000 በላይ ቤተሰቦችን በገንዘብ በደንብ አልባሳት፣ በጥናት ድጋፍና በግል በማማከር የማብቃት ወይም ሜንቶርሺፕ አገልግሎት በመስጠት ማግዟል። ወይዘሮ ፀሐይ የሁለተኛ ደረጃ ተማሪ ሳለው ትምህርቴ እንዳላቋርጥ ታድገውኛል የሚሏቸው ስዊድናዊቷ ኤቫ ኖርዲን ያሳድሩባቸው በጎ ተጽዕኖ የዛሬውን ተቋም የመመስረት ሐሳብ በልባቸው እንዲጠነሰስ መነሻ እንደሆናቸውም ለአሜሪካ ድምፅ ተናግረዋል። ኤደን ገረመው ወይዘሮ ጸሐይና በተቋሙ ድጋፍ ይደረግላቸው ወጣቶች አነጋግራ ተከታዩን ዘገባ አዘጋጅታለች። ወይዘሮ ፀሐይ ወዳጆ ከሀገራቸው ኢትዮጵያ ወደ ዩናይትድ ስቴትስ ያቀኑት ከ33 ዓመታት በፊት ነው። ከመጀመሪያዎቹ 13 ዓመታት በኋላ ግን ሪሶርስ ኢንሪችንግ አፍሪካንስ ላይቭስ በግርድፍ ትርጉሙ የአፍሪካውያንን ሕይወት ተደራሽ ያደረገ አቅም የተሰኘውን ተቋም መሰረቱ። ተቋሙ በዋናነት የአቅም ውስንነት ያለባቸውን በትምህርታቸው የላቁ ልጃገረዶች ላይ ትኩረቱን አድርጎ ይሰራል። ወይዘሮ ጸሐይ ሴቶች ለሴቶች የሚያደርጉት ድጋፍ ምን ያህል ትልቅ ሚና እንዳለው ከራሳቸው ህይወት መገንዘባቸው ለተቋሙ መመስረት በምክንያትነት ይጠቅሱታል። ከዚህ ሀገር እንደሄድኩኝ ወደ ኋላ አይቼ ያሉትን ችግሮች በሴቶች ላይ ያለውን እዛ ያለውን ደግሞ እድል ለሴቶች ያለውን እድል አወዳድሬ አይቼ እዛ የሚሰሩ ነገሮች ብዙ ስላሉ አገሬ ውስጥ ደግሞ የሆነ ነገር ብንጀምር መልካም ነው፣ ለዛውም ደግሞ በልጃገረዶች ላይ ወጣት ሴቶች ላይ ብናተኩር ብዬ፣ እኔም ገና የስምንተኛ ክፍል ተማሪ የነበርኩ ጊዜ አንዲት ስዊድናዊት ወደ አካባቢ ለማስተማር የመጣች ሀያ ዓመቷ ነበር። ያኔ እሷ ናት ሃይስኩል ይረዳችኝ ያም ሁሉ አለ። በህይወቴም ደግሞ ያው የማየው እናቴ፣ ሌሎችንም ሴቶች የማየው ሁኔታ አነሳሳኝ እና ይህንን ፕሮግራም በተለይ ሴቶች ልጆች፣ ልጃገረዶች ላይ በማተኮር ነው የጀመር ነው አሜሪካ ውስጥ ያው የበጎ አድራጎት ድርጅት ሆነን ለሀያ ዓመት ከሰራን በኋላ እዚህ ኢትዮጵያ ደግሞ የበጎ አድራጎት ድርጅት ዓለም አቀፋዊ ኤንጂኦ ብለን የተመሰረት ነው። አሁን ሁለት አመታችን ሆነዋል። በምህፃሩ ሪል ገርልስ የተሰኘው ይኸው ተቋም አማካኝነትም ከስድስተኛ ክፍል እስከ አስራ ሁለተኛ ክፍል ድረስ የገንዘብ የጥናት ትምህርት የግልና የቡድን ክትትል ተደርጎላቸው ትምህርታቸውን ካጠናቀቁ ወጣት ሴቶች መካከል አንዷ ሰብለ ሀብታሙ ናት። ሰብለ በአሁኑ ሰዓት የተቋሙ ባልደረባ ስትሆን ሪል ገርልስ በሕይወቷ ላይ ያለውን በጎ ሚና እንዲህ ትገልጻዋለች። በሰዓቱ እኔ እኖር የነበረው አክስቴ ጋር ነበረ እና እንዳልኩሽ የቤተሰባችን ቁጥር ብዙ ነው። አስራ አንድ ነን። የአንድ ሰው ገቢ ነበረ ያንኑ ቤተሰብ የሚያስተዳድረው የአክስቴ ባለቤት ማለት ነው እና ያው በጣም የአቅም ውስንነት ነበረብን ማለት ነው። እና በዛ ላይ ደግሞ እኔ ቤት ውስጥ ብዙ አገለግል ነበረ። ተማሪ ነኝ፣ በጣም ጎበዝ ተማሪ ነኝ። ግን ደግሞ ቤት ውስጥ መስራት ይጠበቅብኛል ማለት ነው። ከትምህርት ሰዓቴ የሆነውን ወደዛኛው ሽፍት ማድረግ አለብኝ፣ ቤት ውስጥ ለምንሰራው ማለት ነው። ነገር ግን ልክ ወደ ሪል ስመጣ እንዳልኩሽ ሜንቶሪንግ ሰርቪሱንም ጨምሮ ፋይናንሻል ሰፖርቱንም ጨምሮ ምንድንነው የሆነው ለእኔ አሁን ትልቅ አድቫንቴጅ ሆነልኝ ማለት ነው። ትምህርቴ ላይ ትኩረቴ፣ ትምህርቴ ላይ ብቻ እንዲሆን ማለት ነው። ቤት ውስጥ የምትረዳን ሌላ እህት መጣችልን። ቢኮዝ እኔ ክፍያ አግኝቻለሁኝ፣ በየወሩ የሚሰጠኝ ገንዘብ አለ። ስለዚህ ሌላ የምትረዳን እህት መጣችልን። ከዛ በኋላ እኔ ትኩረቴ ትምህርቴ ላይ ነው ማለት ነው። በተጨማሪ ደግሞ በሳምንት ሁለት ጊዜ በወር ሁለት ጊዜ ከሜንቶሮቻችን ጋር ስለምንገናኝ፣ ቅዳሜ ቅዳሜ በየሳምንቱ ቅዳሜ ቅዳሜ የማጥኛ ጊዜ አለን። ሲደመር በአስራ አምስት ቀን አንዴ ሜንቶራችንን እናገኛለን፣ እና ያ ማለት ቅዳሜ ቅዳሜ በቃ ቀኔ ነው፣ ወጣለሁ። ለማጥናት ነው የሚሄደው ማለት ነው። ስለዚህ ያ እድሎች እንዲመቻቹልኝ ሆነ ማለት ነው እና ያ ነገር ደግሞ እኔ ላይ በደንብ የሚታይ ከበፊቱ የበለጠ የሚታይ ለውጥ እንዲመጣ አድርጓል ማለት ነው። በተመሳሳይ በአሁን ሰዓት በሌላ ግብረሰናይ ተቋም ውስጥ ተቀጥራ የምትሰራው ፌናን ተሎሳም ሪል ገርልስ በእናቷ ላይ ተጭኖ የነበረውን አስር ልጆች የማሳደግ ጫናና የራሷን ጭንቀት በመቀነስ ትምህርቷ ላይ እንድታተኩር እንዳገዛት ትገልጻለች። እኔ በዛ ጊዜ ለእኔ በጣም ትልቅ ቱርቦ ነው ያለ አባቴ በልጅነታችን ነው የሞተው። እናቴ ያላታችን ብቻ ናት ያሳደገችን። እቤት ብዙ ነን እኛ። እኔ ዘጠነኛ ላይ ነኝ። አስር ልጆችን ስለነበር እናቴ ለሁላችንም አፎርድ ማድረጋችን። እኔ ደግሞ እግዚአብሔር ረድቶኝ ጎበዝ ተማሪ ስለነበሩ መጽሐፍ ያስፈልገኝ ነበረ። ሴት ነኝ፣ ጥባት ያስፈልገኝ ነበር። ብዙ ነገር ያስፈልገኝ ነበረና እግዚአብሔርን እጸልይ ነበር። እግዚአብሔር ሆይ እኔ እናቴን መጠየቅ ስለማልችል የሚያስፈልጉኝን ነገሮችን ስጠኝ ብዬ እጸልይ ነበረና፣ እነሱ መጥቶ ይሄንን ዜና ሲነግሩኝ የእውነትም አልመሰለኝም። ከዛ ደስ በሚል ሁኔታ ሲኖዶስ ነበረ። እዛ የምንሄደው ቅዳሜ ቅዳሜ፣ እንሰበሰባለን ጥሩ ጥሩ ኤክስፒሪንሶችን ሼር እንደራረጋለን ባይብል ይነበብልናል። በየወሩ ብር ይሰጠናል። እና ትወዛ አሜዚንግ ፎር ሜ ሪል እውነቱም ለእኔ ሪል ነው። እና እንደዛ ነበረ ሪል ነው ያገኙት። መጀመሪያ የተቋሙ መስራችና ዳይሬክተር ወይዘሮ ጸሐይ ወዳጆ ተቋሙ ባለፈው ሀያ ዓመት ከስድስት መቶ ሀምሳ በላይ ልጃገረዶችና ከሶስት ሺህ በላይ ቤተሰቦችን መርዳቱን ይገልጻሉ። በገንዘብ የምንደጉማቸዋለን ገንዘባቸው ደብተር መግዣ፣ ዩኒፎርም መግዣ እንደገና ደግሞ ያው እንዳልኩኝ ወላጆቹ በጣም እርዳታ የሚያስፈልጋቸው ስለሆነ ድሮ አንድ ጊዜ የሚመገቡ ከሆነ ሁለት ጊዜ እንኳን በቀን የሚመገቡበት እንዲሆን ነው የምናደርገው። በተጨማሪ ልጆቹ ገንዘብ እንዲቆጥቡ እናስተምራቸዋለን ገንዘባቸውን ያንንም ያደረግ ነው። አስራ ሁለተኛ ክፍል ስጨርሱ ስለሚቆም ግን እንከታተላቸዋለን። እርዳታው ስለሚቆም ወደ ዩኒቨርሲቲ ወይም ደግሞ ኮሌጅ በሚሄዱበት ጊዜ የብድ ልብስ መገዣም እንድትሆናቸው ሆናቸው እንደገና ለሴት የሚያስፈልገውን ነገር እንድታደርግላቸው እናደርጋለን። ያም በጣም ነው የረዳቸው ተቋሙ በማዕከላዊ ኢትዮጵያ፣ በኦሮሚያ፣ በአዲስ አበባ እና በተለያዩ አካባቢዎች ካሉ ትምህርት ቤቶችና የእምነት ተቋማት ጋር በጋራ እንደሚሰራ ወይዘሮ ፀሐይ ይናገራሉ። ይሁን እንጂ ያለፈው ሀያ ዓመት በግላቸው እንደ በጎ ፈቃደኛ እና እንደ መስራች የተለያዩ ተግዳሮቶችን የያዘን እንደሆነም አልሸሸጉም። ጥሪ የተደ የተሰጠው በልብ ውስጥ አንድ ነገር የተፈጠረ ሰው በፍጹም ሊያቆም እንደማይችል በራሴ ላያቻለው ውጣ አውሬዶች አሉ። እንደነገርኩሽ ልጅ ትቶ ለሰው ጠብቁ ብሎ ልጄ ገና ትንሽ ነበረ። የመጨረሻው ልጄ ማለት ነው። ይሄን ስጀምር ያን ሁሉ ማድረግ እንደገና ደግሞ ስራውን ያለኝን ስራ እየሰራው ያንንም ደግሞ እያጣደፍኩ እየሰራው እየጨረስኩ፣ ስትመለስ ደግሞ ቶሎ ብዬ ወደኋላ የቀረውን ነገር እየሰራው ማከናወን ስለነበረብኝ ብዙ ውጣ ውረድ አለው። ሪሶርስስ ኢንሪችንግ አፍሪካንስ ላይፍስ ወይም ሪል ገርልስ ተቋም ካስተማራቸው ልጃገረዶች መካከል ዘጠና አምስት በመቶዎቹ አስራ ሁለተኛ ክፍል ያጠናቀቁ ሲሆን እስከ ሰማኒያ ሁለት በመቶ የሚሆኑት ደግሞ የከፍተኛ ደረጃ ትምህርት ማጠናቀቃቸውን የተቋሙ ድረገጽ አመላክቷል። ከአሜሪካ ድምጽ ለተጠናቀረው ዘገባ አይደን ገረመው ከዋሽንግተን ዲሲ። ቻላችሁት። በዚህ ሰዓት በየሳምንቱ ወደ እናንተ የሚደርሰውን ጋቢና ቪዮኤን ነው። አሁን ደግሞ የምሽቱ የመጨረሻ ዝግጅታችን ስለሆነው ታዳጊዎችን ስለሚያግዘው ማህበር የተመለከተውን ዘገባ ወደ እናንተ እናደርሳለን። በሐረር ከተማ የሚገኙ ትምህርት ቤቶችን በቁሳቁስና የመጠጥ ውሃ አቅርቦት የሚያግዘው ድንበር የለሽ የሐረር ልጆች ማህበር በሰሜን አሜሪካ ነዋሪ የከተማዋ ተወላጆች የተመሠረተ ነው። ማኅበሩ በአሁኑ ወቅት በትምህርት ቤቶች ለተማሪዎች ምገባ ለመጀመር የገንዘብ ድጋፍ እያፈላለገ እንደሚገኝ የማህበሩ ፕሬዚዳንት ዶክተር ማሾ አብርሃ ለአሜሪካ ድምፅ ተናግረዋል። ማኅበሩ እያከናወናቸው ያሉ ስራዎች በተመለከተ በዩናይትድ ስቴትስ ጆርጂያ ግዛት የሚኖሩት የማህበሩ ፕሬዚዳንት ዶክተር ማሾ ጋር ቆይታ አድርጌ ያለው ተክላለን እንመለስ። የድንበር የለሽ የሐረር ልጆች ማህበር ምንድን ነው? አሁን በሐረር ከተማ ውስጥ ባሉ ትምህርት ቤቶችና ሌሎች አካባቢዎች ላይ እያደረገ ያሉ ድጋፍ ያ በአጠቃላይ እንግዲህ የድንበር የለሽ የሀረር ልጆች አላማ የተማሪዎችን እርዳታ ለመስጠት ነው እና ዜጎችን መጪውን ትውልድ በትምህርት በመደገፍ ለውጥ እናመጣለን ብለን ስላሰብን ነው ይህንን ድርጅት የመሰረት ነው እና በትምህርት ቤት ዙሪያ ነው እንቅስቃሴአችን እና እርዳታችን የሚያተኩረው፣ በተማሪዎችን የመጠጥ ውሃ የማቅረብ የገንዘብ ድጋፍ የመስጠት እና የትምህርት ቤት ቁሳቁሳዎችን የመማሪያ ደብተሮችን፣ ስክሪፕቶና የመሳሰሉትን መስጠት እና አንዳንድ ትምህርት ቤቶች ደግሞ የመጸዳጃ ቤትና የመናፈሻ ስራ በማድረግ ነው። እና በአጠቃላይ የምናምነው ምንድን ነው፣ ይህን ሁሉ የተለያዩ ድጋፎችን ስናደርግ ወደፊት ተማሪዎች የትምህርት ሂደታቸው ተሳክቶላቸው የቀለለ ሆኖላቸው ወደፊት ነው የሚያጭሩ ትውልድ በትምህርት ይደገፋል በሚል ነው ተነሳ ነው። ስለዚህ በዚህ ዓላማ በጀመራችሁ ድጋፍ ውስጥ በእነዚህ ዓመታት ውስጥ ምን ያክል ድጋፍ አደረጋችሁ? ምናልባት በቁጥር ልናውቀው የምንችለው ነገር ካለ ለአድማጮቻችን፣ ተመልካቾቻችን። ያ ሰው መጀመሪያ እንግዲህ ከውሃ ቁፋሮው ስንጀምር፣ የውሃ ቁፋሮን የጀመርነው ተማሪዎች በጣም ኃይለኛ የውሃ እጥረት አለ ሀረር ከተማ ውስጥ እና በየትምህርት ቤቶቹ ጉድጓድ ቆፋሩን እናደርጋለን ብለን የጀመርነው እና በዚህ መሰረት ሶስት ትምህርት ቤቶች ጉድጓድ ተቆፍረው አስረክበናል። ግን ለሌሎች በጣም ብዙ ተማሪዎች ትምህርት ቤቶች አሉ። እነሱን ሁሉ ማድረስ ያልቻልነው ሀረር የተለያየ አይነት የቦታ የንጥረ ምድር ወይም ጂኦሎጂ ከንትን ስላላቸው ድንጋዩ የተለያየ ነው። የአለቱ አቀማመጥና ተፈጥሮ የተለያየ ስለሆነ አንዳንድ ቦታዎች ውሃ መቆፈር አልተቻለም እና እንደውም ጀምረን ሁሉ ብዙ ከተሄደ በኋላ በቃ ውሃ ማግኘት ስላልተቻለ ስላልተቻለ በ የእነሱን ጉድጓዶች ቆፍረን ዘግተን ይሄንን አሁን በዚህ ደረጃ በእጅ ከማስቆፈር ከክልሉ ጋር ከሀረር ውሃ ቢሮ ጋር በመተባበር ለምን ለተማሪዎቹ አጠቃላይ ማህበረሰቡንም የሚረዳ ጉድጓዳ እናስቆፍርም በሚል ሌሎ ከነዚህ ጂኦሎጂስቶች ወይም ሃይድሮጂኦሎጂስቶች የሚባሉ የሀረር ተወላጆች አሉ። እነሱ በጎ በበጎ ፈቃደኝነት ሰዓታቸውን፣ ስራቸውን መስዋዕትነት አድርገው የሀረርን የድንጋይ ይዘት አስጠንተው ማፕ ተደረገ። ጂኦሎጂካል ማፕ ተደርጎ በዛ መሰረት ከሀረር ቢሮ ጋር ተስማምተን አንድ ጉድጓድ ትልቅ በከፍተኛ ደረጃ ጉድጓድ አስቆፍረን እሱ በአሁኑ ሰዓት ወደ ሀምሳ ሺህ ሊትር በቀን ውሃ የፓምፕ እያደረገ ለአካባቢው ላሉ ሰዎች እና ለክልሉ እንትን ጋር በመተባበር አገልግሎት እየሰጠ ነው። ሁለተኛውም ጉድጓድ ተጀምሯል። ለዛ የሚያስፈልግ በዚህ ባህር አሁን ኢትዮጵያ ውስጥ ባለው የዋጋ ንብረት ግሽበት መሰረት አሁን አቅማችን ስላጠረን እሱን ከሌሎች ኤንጂኦስ ጋር በመተባበር እንዴት እናሳድጋለን የሚለውን እያደራጀን ነው እና ውሃን በተመለከተ እነዚህን ያደረግ ነው። እዛ በተጨማሪ ደግሞ ለስኮላርሺፕ እንሰጣለን ለተማሪዎች ሶስት ትምህርት ቤቶች ሀረር ውስጥ ያሉ የሽመቤ ቀላዳምባ፣ ቀሀስ የሚባለው ከቀድሞ ራስ መኮንን እና ጀማሪ ወይም አንደኛ ሞዴል የሚባል ነበረ። እዛ ለዛ ተማሪዎች ከአንድ እስከ ሶስት ለሚወጡ ተማሪዎች እና ዝቅተኛ ቤተሰብ የሚመጡ ልጆች መረጠን ለነዛ በወር በሴሜስተር ሶስት ሺህ ወይም አራት ሺህ ብር ፖኬት መኒ እንሰጣቸዋለን እና ይሄን እንዲጠቀሙበት ማለት ነው። ሌላኛው ደግሞ የደብተር እርዳታ ሰጥተናል። አሁን ባለፉት ዓመታት ከዚህ ዓመት በፊት ወደ አንድ መቶ ሀምሳ ደርዘን ደብተር ከስተን ነበር ግን ባለፈው ሴሜስተር ደግሞ ኦገስት ውስጥ ወደ ሁለት ሺህ የሚሆን ደብተርና እርሳስ እንደዚሁ አስረክበናል። ሀረር ውስጥ ደግሞ አንድ ትምህርት ቤት እንደዚህ ጉድጓዳቸው ውሃ እናስቆፍራለን ብለን ውሃውን ማውጣት ስላልቻለን ምንድን ነው የሚቀጥ የምትፈልጉት ስንላቸው እንደዚሁ አርበኞች አቦከር የሚባል ትምህርት ቤት እዛ የሽንት ቤት የለንም ለተማሪዎች መጠቀቢያ ብለው ስላሉ ሶስት የወንዶች ሶስት የሴቶች የሚሆን መጸዳጃ ጉድጓድ ያለው ሽንት ቤት ከእጅ መታጠቢያ ጋር ውሃ ያለው ሰርተን እናስከበናል እና እንደዚህ እንደዚህ አይነት በእንደዚህ አይነት ዙሪያ ነው እስካሁን እርዳታ ያደርግነው። ከዚህ በፊትም ለተማሪዎች ኮምፒውተር ሰተናል። ለትምህርት ቤቶች ግሎብ ሰጥተናል። ይሄን እስካሁን ያደረግናቸው እነዚህ ናቸው። እንዲ ደው፣ የአረጋችሁት ድጋፍ በተመለከተ በኋላ ላይ መልሻ አንድ ጥያቄ ማንሳት አይቀርም። እንደው ወደ ማህበሩ እንምጣና፣ ድንበር የለሽ የሀረር ልጆች ማህበርስ በዚህ እንግዲህ በውጭ የምትኖሩት በተለይ በዚህ በሰሜን አሜሪካ በአሜሪካ እና በካናዳ የምትኖሩት ኢትዮጵያውያን የአካባቢ ተወላጆች ናችሁ እና የመሰረታችሁት፣ እንዴት የሀሳቡ ጥንስስ እንዴት መጣ? የአካባቢ መደገፍ በተመለከተ። አዎ፣ ማህበሩ ድንበር የለሽ የሀረር ልጆች ከመባሉ በፊት የሀረር አላሙና አሶሴሽን ተብሎ ነበር እና እዚህ አሜሪካና ኖርዝ አሜሪካን ሀገር ነዋሪ የሆኑ ፕሮፌሽናልስ ናቸው። ተሰባስበው እንዴት ነው እኛ ብዙ ነገር አልፈን እዚህ ደርሰናል እና ያለፍንበትን ትምህርት ቤት እንዴት ነው የምንረዳው በሚል በዛ ነው ተሰበሰበት። በ1998 እንደ ፈረንጆቹ አቆጣጠር ተሰብስበው ጌት ቱ ጌዘር አድርገው እስኪ ለትምህርት ቤቶቻችን ድጋፍ እንስጥ በሚል ነው። ከዛ ድሮ ገና ኮምፒውተር ባልነበረበት ጊዜ ለቲቲአይ የሚባለው መምህራን ማሰልጠኛ ሀረር ውስጥ እና መድኃኒዓለም ትምህርት ቤት ሄደው ኮምፒውተር ገንዘብ አሰባስበው ኮምፒውተሮች ገዝተው ሰጥተዋል። እንግዲህ ሎንግ ታይም ጋው ነው። ከዛ በኋላ ግን እንደ ብዙም ሳይጠናከር ቀርና በ2019 እንደ አሁንም እንደ አውሮፓውያን አቆጣጠር ተመልሰው ተገናኝተው ይሄን ነገር እንቀጥል ተብሎ እዛኔ ስሙም ተቀይሮ የድንበር የለሽ ሀር ልጆች ማህበር ምክንያቱም ማንኛውም ሰው ከየትኛውም ቀለም ክፍል ቢሆን በነፃ ከኛ ጋር ሆኖ እንደሚሰራ ኦፕልነን ለማለት ነው፣ ስሙ እንደዛ የተሰየመው እና ከዛ ከ2019 ጀምሮ እንግዲህ በየአመቱ አመታዊ ስብሰባ እያደረግን ፈንድሬዝ እያደረግን ነን ፕሮፊት ደግሞ ስታተስም አለን። አሁን በፊት ዝም ብሎ ነበር የሚንቀሳቀሰው በገን ከ2019 ጀምሮ አሜሪካን ሀገር ውስጥ የኦሃዮ ስቴት የነን ፕሮፊት ፋይፍ ኦ ዋን ሲ ስታተስ አግኝተናል እና ተቋቋመ ማለት ነው ሌገሊ ተቋቋመ ማለት ነው እና አሁን እንግዲህ በዛ ስራችንን እያጠነከርን ሄደናል። በአምስት ዓመታት ውስጥ ቅድም እርሶ የጠቀሱልኝን አይነት ድጋፎች በሀረር በተወልዳችሁበት ከተማ ውስጥ አሉ ትምህርት ቤቶች ይህን ድጋፍ ማድረግ ይችላችኋል። ምናልባት በቀጣዮቹ ጊዜያቶችስ ምንድን ነው ለማድረግ ያሰባችሁት? አሁን እኛ አላማችን እያደገን ሄደን አሁን የተወሰኑት ሀረር ውስጥ ከሀያ ስድስት ትምህርት ቤቶች በላይ አሉ እና አሁን እኛ ትንሹን የጀመነው ሶስት ትምህርት ቤት ነው እዚህ እዛ እየመረጥን ያደረግነው እና በአጠቃላይ ያረዳናቸው ትምህርት ቤቶች ከአስር የሚያንሱ ይሆናሉ፣ ምናልባት ስምንት እና አላማችን ይህንን በተለይ የትምህርት ቁሳቁስ ደብተር የምንሰጠውን እንድል ለመጨመር። ሌላኛው ደግሞ ትልቁ አሁን ጥያቄ በየጊዜው ነው። እኛ ከሀረር ውስጥ ጥያቄ የሚመጣልን ትምህርት ቤቶች አሉ፣ መምህራን ለእኛ እባካችሁ እርዱን ይላሉ። እና አሁን ማተኮር የምንፈልገው ተማሪዎችን ምገባ ለመጀመር ነው እያሰብን ያለ። አሁን እርዳታ እንትን ብለን አትሊስት ብዙ ተማሪዎች ሁለት ቀን ሙሉ ግብ ሳይበሉ እንትን ይላሉ። ይመተው ክፍል ውስጥ እንትን የሚሉ አሉ። በቃ ደክሟቸው የሚመጡ እና አትሊስት በቀን አንድ ጊዜ እንኳን እዛው በትምህርት ቤት ውስጥ ተሰርቶ ሩዝም ሆነ ወይም ዳቦም እዛው ወላጆቹ ተባብረው ጋግረው እኛ ፉርኖ ዱቄት ሰጥተናቸው አቅም የሌላቸው ልጆች ትምህርት ቤት ስናክ እንዲሰጣቸው የሚበሉት ምግብ ወይም ሩዝ እሱን ለማድረግ አሁን ትልቅ ካምፔን ላይ ተነስተናል። አሁን የደብተር የምንሰጠውም እንትን በጣም ለውጥ ነው ያመጣው። አሁን ብዙ ጊዜ እንደዚህ ስናደርግ አስተማሪዎች የርዕሰ መምህራን የመታው ይነግሩናል። እና ትንሽ ነገር ነው ለእኛ አሁን እያንዳንዱ ሰው የሚያዋጣው ሜምበርሽፕ በጣም ብዙ እንትን አይደለም እና ለልጆቹ ግን ያለው ኢምፓክት በጣም ከፍተኛ ነው። እና በተለይ ሴት ተማሪዎች ደብተር እና ስክሪፕቶ ሳይዙ ዝም ብለው ትምህርት ቤት ሲከፈት መተቁ ይችላሉ እና አንገታቸው ተሰብሮ አፍረው ተሸማቀው እንትን ይላሉ እና እንደዚህ እንደዚህ አይነት ልጆች ነገ ወደፊት ሀገር ለሚገነቡ ልጆች እኛ ደብተር ሰጥተን የሚማሩበት እስክርቢቶ ሰጥተናቸው ስናይ ትልቅ እውነት ነው። ከአሁንም በላይ ልብ የሚሰብር ነገር ስለሆነ ያለንን ሁላችንም ኮንትሪቢዩት በማድረጋችን በዚህ ሂደት ውስጥ መካተታችን እኔ በበኩሌ ትልቅ ደስታ ነው የሚሰጠኝ። እና ከዚህ የበለጠ ደንቡ ለመስራት የተማርንበትን ያደግንበትን የሚበርሰብ ለመርዳት ከራሳችን ከስራችንም ጋ ሆነው ቤተሰብ እያለን እየተጣጣርን ለውጥ ለማምጣት ነው አላማችን። ተወለዱበትን አካባቢ የማሰቡ ዞር ብሎ የማየቱ ሁኔታ ከሚኖረው አስተዋጽኦ አንጻር ከዚህ ጋር በተያዘ ቀጣይነቶችን በተመለከተ ከእርሶም ተሞክሮ ተነስተው የሚሉን ነገር ካለ እሱ እንደማጠቃላይ እናደርገው። ያ እኔ አንድ ነገር እንዳ ማሳሰብ ፈልገው በእኛ ሀገር ትልቅ ሊደገፍ እና ሊበረታታ የሚገባ ነገር ምን ነው? ፊላንትሮፒ ነው። አሁን እዚህ ሀገር ገንዘብ በአውሮፓ በአሜሪካ ነገር ትንሽ እንትን ሲኖራቸው ለማህበረሰቡ ይደግፋሉ። እና በእኛ ሀገር ይሄ ባህል አልተለመደም እና ይሄንን ማበረታታት ነው ለሌላው ማህበረሰብ ለደሃው መስጠት፣ እጅን መክፈት፣ ለትምህርት ቤትን መደገፍ። እንደምናውቀው ሀገራችን ደሃነች ምን ነገር የለንም እና ሁሉም ነገር ከመንግስት ድጋፍ መጠበቅ የለብንም። ትንሽ ነገር ሁሉም እኛ በቻል ነው ለውጥ ካመጣን ለውጥ እያደገ እያደገ ለውጥ ልናመጣ እንችላለን። እና ሁሉም እንደዚህ አይነትን ማህበረሰብንም የቀየረው ኮሚኒቲ አብሮ አካባቢ ያለው ሰው የዛተው ላይ ሰው መልሶ ያደገበትን ቦታ ሄዶ ሲጎበኝ ነው ለውጥ ማምጣት የሚችለው እና የባለቤትነት ስሜት እኔ ሀረር ውስጥ ተማሪ ነኝ እና ሀረር ውስጥ ያሉ ተማሪዎች ትምህርት ቤት ሀላፊነት ይሰማኛል ለውጥ አመጣለሁ በህይወቴ ብሎ እንደዚህ አይነት መንፈስ ቢኖር በጣም ለውጥ እናመጣለን ጥሩ ነገር ነው ብዬ ነው አስበው እሺ፣ ዶክተር ማሾ በአሜሪካ ድምፅ አድማጮቻችን ስም በጣም እናመሰግናለን። እኔም በጣም አመሰግናለሁ ስላከበርከኝ፣ ስለጋበዝከኝ አመሰግናለሁ። የተከበራችሁ ተመልካቾቻችን የአሜሪካ ድምፅ የዛሬው ምሽት ዝግጅታችን የሚመስል ነበር። አስማማየ ነው በመስተንግዶ በስቱዲዮ ቅንብሩ ደግሞ ንጉሡ ታምሬ አብረናችሁ አመሽን። ጽዮን ግርማ ዋና አዘጋጇ ነበረች። አብራችሁ ስለነበራችሁ እናመሰግናለን። መልካም ምሽት ይሆንላቸው።